ማኅበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። ሰሞኑን በርካታ ኢትዮጵያውያንን በማኅበራዊ ትስስር ላይ ካነጋገሩና አስተያየት ከተሰጡባቸው ርዕሶች መካከል የአውሮጳ ህብረትና የትግራይ ጉዳይ እንዲሁም የኦሮሞ ከፍተኛ የፖለቲካ አመራሮች የጀመሩት የረሃብ አድማና የጤንነታቸው ጉዳይን በተመለከተ በወጡ ዘገቦች ላይ ነው። የኢትዮጵያ መንግስት የአውሮፓ ህብረት በትግራይ ክልል ሰብአዊ ቀውስ እየደረሰ ነው በማለት ያወጣውን መግለጫ በዚሁ በያዝነው ሳምንት ነበር የነቀፈው። የኢትዮጵያ የውጭ ጉዳይ ሚኒስትር እንደሚለው የህብረቱ መግለጫ መንግስት በክልሉ እያቀረበ ያለውን የሰብአዊ እርዳታ ግምት ውስጥ ያላስገባ ነው። የአውሮጳ ህብረት በዚሁ ሳምንት ባወጣው መግለጫ የኤርትራ ወታደሮች ትግራይ ውስጥ መግባትና በክልሉ እየተፈጠረ ያለው የሰብአዊ ቀውስ አሳስቦኛል ማለቱ፣ እንዲሁም የኢትዮጵያ መንግስት የሰብአዊ ድጋፍ አቅራቢዎች ያለ ገደብ እንዲገቡና ለስደተኛና ለሰላማዊ ሰዎች ጥበቃ እንዲደረግ መጠየቁ ነበረ። አቤል ካሳ የተባሉ የፌስቡክ ተከታታይ እኔ እንዲህ ነው ብዬ በእርግጠኝነት መናገር አልችልም፣ ግን በጦርነቱ ብዙ የተጎዱ ንጹሐን ዜጎች አሉ እነ በዚህ የተጎዱት የትግራይ ህዝቦች በረሃብ በስነ ልቦናና በኢኮኖሚ ተጎድተዋል። ብዙ ችግር እየደረሰባቸው እንደሆነ ለመረዳት አያዳግትም። ከጎናቸው መሆን ያስፈልጋል ብለዋል። የትግራይ ህዝብ ጥያቄ ሲሉ አስተያየታቸውን የሚጀምሩት አሸናፊ ጃርሶ የተባሉ የፌስቡክ ተከታታይ በበኩላቸው የኤርትራ ሰራዊት ከትግራይ ክልል ይውጣ፣ መንገዶች ለዓለም አቀፍ ሰብአዊ እርዳታ ድርጅቶች ድርጅቶችና ለገለልተኛ አጣሪ ኮሚቴዎች ክፍት ይሁን ብለዋል። የአውሮፓ ህብረት በሰው ሀገር ገብቼ ካልበጠበጥኩ ነው እኮ የሚለው። ለትግራይ ህዝብ አስቦ እንዳይመስልህ አስሬ የሚጮኸው ለሁለቱም መሳሪያ እያቀበሉ ዘላቂ ጦርነት ለማድረግ ነው። ድንቄም ሰብአዊ ድጋፍ ብለው ይሄ ነው ገብርዬ አስተያየታቸውን እያጠቃልላሉ። አለማየሁ አንጀሎ አዳሙ፣ የትግራይ ህዝብ ይህ ሁሉ መከራ የማይገባው ፍቅር የሆነ ህዝብ ነው። ለዚህ ያበቁት ሁሉ ቀናቸውን ጠብቀው እጃቸውን ያገኛሉ። በእርግጠኝነት ላለው ፈጣሪም ዋጋቸውን ይከፍላል። አትጠራጠሩ ሲሉ አስተያየታቸውን ይቋጫሉ። የእኛ ጥያቄ ሲሉ አስተያየታቸውን የሚጀምሩት ኢሳያስ አይናለም በበኩላቸው የእኛ ጥያቄ የሻቢያ ወታደር ከትግራይ ክልል ይውጣ፣ ንጹሐንን አትግደሉ፣ እናቶቻችንን፣ እህቶቻችንን፣ ህጻናትን አትድፈሩ፣ የትግራይን ንብረት አትዝረፉ ነው ይላሉ። ሬማ ሮክ የተባሉ የፌስቡክ ተከታታይ በበኩላቸው አሁን የምዕራባውያን ድራማ ለእኛ ጠፍቶን ነው። እኔ የእርዳታውን ስንዴ በጣሳ ሰፍሬ ዘይቱን በሲኒ ለክቼ ካልሰጠሁ ማለት ግብዝነት ነው። በደርግ ዘመን የሰሩትን ድራማ እንዲደግሙት አይፈቀድላቸውም ሲለው ጽፈዋል። አሸብር መኮንን በበኩላቸው መቼም ቢሆን የማምነው የችግሩ መነሻ ህወሓት ናት። ብሔር ለይታ በድንበር ጥበቃ ላይ ያለውን መከላከያ የጨፈጨፈው ማን ነው? ይጠይቃሉ። በማይካድራ ከአንድ ሺህ ሰው በላይ ብሔር ለይቶ የጨፈጨፈው አብይ ነው። አብይ በትግራይ ውስጥ ወታደራዊ ኢላማን ደምስሷል። ይህ ተገቢ ነው። የጀግና ሽልማት ይገባዋል። አሁን ትግራይ ውስጥ ባለው ቀውስ የረሃብ ተጠቂ ወያኔ ብቻ ነው ብለዋል። ሮባ ኢራ ረዘም ያለ አስተያየት ነው ያስቀመጡት። እውነቱን ለመናገር ይላሉ ሮባ እውነቱን ለመናገር ጁንታውን ለመደምሰስ ረድተውናል። ግን አሁን እነሱ በኢትዮጵያ ንብረት ዘረፋ ላይ ስለሚሰሩ ትግስታችንን ጨርሰናል። ምንም ቢሆን ሀገራችን ስትዘረፍና ስትደፈር ማየት ለወታደር ሕመም ነው። የኤርትራ ወታደሮች እንዲወጡ እንደ ሀገር ወታደር ሁላችንም እንፈልጋለን። ግን እውነት መናገር ጥሩ ነው። እነሱ በፍጹም መውጣት አይፈልጉም። እኛ ደግሞ እነሱን ለማስወጣት በቂ አቅም የለንም። ስለዚህ መፍትሄው ምንድን ነው ብትሉ፣ የሁላችንም ጥያቄ ሆኗል። በዚህ ከቀጠሉ ነገሩ ወደማይረባ ጦርነት ይወስደናል። ስለዚህ መውጣታቸው ግን ግድ ነው ሲሉ አስተያየታቸውን ደምድመዋል። ሰላማዊት ማለደ የተባሉ ሌላዋ የፌስቡክ ተከታታይ የተራበው የትግራይ ህዝብ ምግብ እንዳይደርሰው ህወሓት የደፈጣ ውጊያ ከጀመረ ታዲያ የአውሮጳ ህብረት ማስጠንቀቅ ያለበት ህወሓትን ነው ሲሉ ጽፈዋል። አጋጣሚውን ተጠቅመው ኤርትራን መጎንተላቸው ነው የሚሉት ደግሞ በጋሻው እስማት ናቸው። ረዘም ያለውን አስተያየታቸውን ሲጀምሩ ምናልባት የህብረቱን አንጎል እያዞረች ያለችውን ቱርክ በአጋርነት ኤርትራ እንዳትወዳጃት በመስጋት የመጣ ነው። የጭንቀታቸው ምልክትም ግብጽ ከኤርትራና ከኢትዮጵያ ጋር የገባችው እሰጣ ገባ ነው። ይህንንም ተከትሎ ግብጽን በፍርሃት ቆፈን ለማንቀጥቀጥ የቱርክና የኤርትራ ወዳጅነት ወሳኝ ነው። ይህ ደግሞ በሜዲትራኒያን ባህር አካባቢ ይዞታዋን በማስፋፋት ግሪክና ፈረንሳይን እያስጨነቀች ያለችውን ቱርክ ህብረቱ በፍርሃት አይን እያየ ባለበት ሁኔታ የኢትዮ ኤርትራ ከግብጽ ጋር መወዛገብ ጉዳዩን ከሜዲትራኒያን ወደ ቀይ ባህር ይለጥጥብኛል ብለው የፈሩት ምዕራባውያን መሰረተ ቢስ ክስ በመደርደር ኤርትራን በጎን የዲፕሎማቲክ ግብዣ እያቀረቡ መሆኑ ለኤርትራ ግልጽ ነው። ለትግራይ ህዝብ ከኤርትራና ከኢትዮጵያ ህዝብ የበለጠ ቀራቢ ይመስል ህብረቱ ዝም ብሎ ይጮኋል፣ ብለዋል አስተያየታቸውን ሲያጠናቅቁ። እስር ላይ የሚገኙት የነ አቶ ጀዋር መሐመድና የፖለቲካ ፓርቲ ከፍተኛ አመራሮች የረሃብ አድማን በተመለከተ የተዘገበው ዜና ላይ ከተሰጡት አስተያየቶች መካከል አብዛኞቹ ማለት ይቻላል የጣቢያችንን ስርዓት በአጠቃላይ የሚዲያን ስነ ምግባር ያላሟሉ በመሆናቸው ለማቅረብ ይቸግራል። ይሁንና አንድ ሁለት ተመርጦ ከተገኘው መካከል ቢኒያም ካሳሁን የተባሉ የፌስቡክ ተከታታይ ጉዳዩ የሚመለከታቸው የመንግስት አካላት በረሃብ አድማው ጉዳይ ምን ተብሎ ነው ውይይት የሚያካሄዱት? መንግስት በዚህ ጉዳይ ላይ ቆፍጠን ያለ ግልጽ አቋም መያዝ አለበት። አለበለዚያ የከፋ ነገር እንዳይገጥመን እሰጋለሁ። መንግስት ብሉ ከማለት ውጭ ሌላ ምንም ሊል አይችልም። መንግስት ላይና አገር ላይ ጫና ለመፍጠር የታሰበ ከሆነ ግን አደጋ አለው። ግለሰቦችና ቡድኖች ከኢትዮጵያና ኢትዮጵያዊነት አይገዝፉም። አገራችን ላይ በቀጥታም ሆነ በተዘዋዋሪ ጫናና አለመረጋጋትን የሚፈጥሩ ግለሰቦችም ሆኑ እቡ ቡድኖችን አጥብቄ ይቃወማለሁ። ድል ለሰፊውና ነጻነት ናፋቂው ህዝብ ኢትዮጵያ ታሸንፋለች ሲሉ አስተያየታቸውን ይቋጫሉ። አማ ታከል የተባሉ ሌላው የፌስቡክ ተከታታይ በበኩላቸው በረሃብ አድማው ኢሳያስና አብይ ምንም አይመስላቸውም ህይወታቸው ቢጠፋም ጭምር። ስለዚህ እነዚህ ኦሮሞ ፖለቲከኞችን ለማዳን ሰፊው የኦሮሞ ህዝብ በአንድነት ተነስቶ መብቱ እንዲከበር መቆም አለበት፣ ያለማቋረጥ ከእስር እስኪለቀቁ ድረስ መቀጠል አለበት ብለዋል። ብርሃን አስረሴ የተባሉ ሌላው አስተያየት ሰጪ መንግስት ወይ የነጃዋርን መብት አክብር ብለዋል። ወይንሸት ጥበቡ በበኩላቸው ሰው ግን ይህን ያህል ቀን ያለ ምግብ መቆየት ይችላል ማለት ነው? ቀልድ ነው ሲሉ አስተያየታቸውን ያበቃሉ። አድማጮች፣ እኔም እዚህ ላይ ዝግጅቴን እቋጫለሁ። አዜብ ታደሰነኝ ጤና ይስጥልኝ።